Voice of America. The away. Yeh, drums, radio tabiano. ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሻርለትስቪል ቪርጂኒያ ውስጥ ከደረሰው ሁከት ጋር በተያያዘ በሰጡት አስተያየት ከበርካታ አቅጣጫዎች እየተወገዙ ነው። እሳቸው ግን ከአቋሜ ፍንክች አልልም እያሉ ነው። በቅርብ ነው የተከታተልኩት። እናንተ ከተመለከታችሁት በበለጠ ቅርበት ተከታትየዋለሁ። በአንድ በኩል መጥፎ ሰዎች የነበሩበት ቡድን፣ በሌላው ወገን ደግሞ ከፍተኛ ዓመፅ የሚያካሄዱ ሰዎች ያሉበት ቡድን ነበር። ስለዚህ ሁኔታ ማንም መናገር አይፈልግም። እኔ ግን ይኸው እናገራለሁ። የምሽቱ አብይ ርዕስ ዝርዝር አለው። ጤና ስትልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ነሐሴ 11 ቀን 2009 ዓ ም ምሽት ፕሮግራም አስተናጋጆቻቸው እኔ ሰለሞን ክፍሌና ቆንጅት ታየንን አብረናችሁ እናመሻለን። አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት እነ ማስረሻ ሰጢ በሚለው መዝገብ በተከሰሱ 38 ሰዎች ላይ የአቃቢ ሕግ ምስክሮችን ቃል መስማት ጀምሯል። ባለፈው ዓመት መጨረሻ ላይ በቅሊንጦ ማረሚያ ቤት ተፈጸመ የተባለውን ቃጠሎና ግድያ ይመሰክራሉ ብሎ አቃቢ ሕግ ተናግሯል። ዘገባ ይኖረናል። እንደ ደረሰ እናቀርባለን። ደቡብ ሶማሊያ ውስጥ በተከታታይ በተካሄዱ የአየር ጥቃቶች ሰባት የአልሻባብ ተዋጊዎች መገደላቸውን የዩናይትድ ስቴትስ የጦር ኃይል አስታውቋል። የጦር ኃይሉ የአፍሪካ እዝ እንዳስታወቀው የዩናይትድ ስቴትስ ኃይሎች ከሞቃዲሾ በስተደቡብ ወደ 200 ኪሎ ሜትር ርቀት ላይ በምትገኘው ጂሊብ ከተማ በኢላማዎች ላይ ትናንት ረቡዕና ዛሬ ሐሙስ ሦስት ጥቃቶች አካሂደዋል። ከሶማሊያ ኃይሎች ጋር በማቀናጀት በተካሄዱ ጥቃቶች ሰባት የአልሻባብ ተዋጊዎች መገደላቸውንም ገልጿል። ዩናይትድ ስቴትስ ለወታደራዊ እንቅስቃሴ ደህንነት ስትል በጥቃቱ የተሳተፉትን ምድቦችና መሣሪያዎች ይፋ እንደማታደርግ መግለጫው አክሎ ገልጿል። ቀደም ብሎ የሶማሊያ መንግሥት በሰጠው መግለጫ የሀገሪቱ ፕሬዚደንት አብዱላሂ ሞሐመድ ፋርማጆ በቅንጅት የተወሰደውን እርምጃ ፈቅደዋል፣ መፍቀዳቸውን አመልክቶ በጥቃቱ ከተገደሉት መካከል አንዱ ሞቃዲሾ ውስጥ ለደረሱ በርካታ የቦምብ ጥቃቶች ተጠያቂ የሆነ ከፍተኛ የአልሻባብ መሪ መሆኑን አመልክተዋል። ጂልብ ያሉ እማኞች ሌሊቱን የቦምብ ፍንዳታ ድምፅ ሲሰሙ እንደነበር ለቪኦኤ ገልጸዋል። ባለፉት አስር ዓመታት በዩናይትድ ስቴትስ የአየር ጥቃቶች የቀድሞ የቡድኑ መሪ አህመድ አብዲ ጎዳኔን ጨምሮ በርካታ የአልሻባብ መሪዎች ተገድለዋል። የዩናይትድ ስቴትስ የአፍሪካ እዝ በመግለጫው በክልሉ በጠቅላላ ጸጥታና መረጋጋት እንዲሰፍን ከሶማሊያ አጋሮቻችንና ተባባሪዎቻችን ጋር በማቀናጀት አልሻባብን ለመደምሰስ መስራታችንን እንቀጥላለን ብሏል። በጦርነት ከታመሰችው ከደቡብ ሱዳን ወደ አጎራባች ዩጋንዳ የተሰደዱ ዜጎቿ ቁጥር ከአንድ ሚሊዮን ማለፉን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዛሬ ባወጣው መግለጫ ባለፈው የአንድ ዓመት ጊዜ በየዕለቱ አንድ ሺ ስምንት መቶ ደቡብ ሱዳናውያን ዩጋንዳ ሲገቡ እንደነበረ ገልጿል። ሌሎች አንድ ሚሊዮን ደግሞ ወደ ኢትዮጵያ፣ ሱዳን፣ ኬንያ፣ ኮንጎ ዲሞክራሲያዊት ሪፑብሊክ እና ማዕከላዊ አፍሪካ ሪፑብሊክ መሰደዳቸውን ጨምሮ ገልጿል። በቅርብ ጊዜያት ስደተኛ ካምፖች የደረሱ ስደተኞች ሲቪሎችን በቁማቸው ቤታቸው ውስጥ በእሳት ማጋየት፣ ሴቶችና ልጃገረዶችን መድፈርና ወንዶች ልጆችን ጠልፎ አስገድዶ ለተዋጊነት መመልመል የመሳሰሉ አረመኒያዊ ድርጊቶች ሲፈጸሙ ተመልክተናል ብለዋል። ለዚህ ዓመት ብቻ ስደተኞቹን የሚረዳበት 674 ሚሊዮን ዶላር እንደሚያስፈልገው የገለጸው የመንግስታቱ ድርጅት እስካሁን ያገኘው ግን አንድ አምስተኛ ብቻ መሆኑን ጠቁሟል። የማሊን ጥንታዊ ሃይማኖታዊ ቅዱሳን ቦታዎች በማፈራረስ የተፈረደበት የእስልምና አክራሪ ሦስት ነጥብ ሁለት ሚሊዮን ዶላር ካሳ እንዲከፍል በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ተፈረደበት። አህመድ አልፋኪ አልማህዲ የተባለው ተከሳሽ ጽንፈኞች ሰሜናዊ ማሊን ለአጭር ጊዜ ተቆጣጥረው በነበረበት ወቅት በጥንታዊቷ ቱምቡክቱ ከተማ ዘጠኝ ግዙፍ የመቃብሮች ሐውልቶችንና የመስጊድ በሮችን በመጥረቢያና በዳምጠው የማስፈረስ ወንጀል ፈጽሟል ተብሎ ተበይኖበታል። ባለፈው ዓመት የዓለም አቀፍ ወንጀል ፍርድ ቤት በጦርነት ወንጀልነት በተመለከተው ክስ በሰጠው ታሪካዊ ብይን አልማህዲን ዘጠኝ ዓመት እስራት እንዲቀጣ ወስኖበታል። ወንጀሉ እስከ ሰላሳ ዓመት በሚደርስ እስራት የሚያስቀጣ ቢሆንም ፍርድ ቤቱ ተከሳሹ ወንጀሉን መፈጸሙን ማመኑንና ተጸጽቻለሁ በማለቱ አስተያየት አድርጎለታል። ሴሪያሎን ውስጥ በደረሰው የኮረብታማ አካባቢ መናድና ጎርፍ የሞቱት ሰዎች ቀብር በዛሬው ዕለት ተጀምረዋል። ባለስልጣናት አደጋው እንደሚቀጥል፣ የሞቱት ሰዎች ቁጥርም እንደሚጨምር ስጋታቸውን እየገለጹ ነው። በዚህ አደጋ ሲሶ ህጻናት የሆኑ ቢያንስ ሶስት መቶ ሰዎች ናቸው ያለቁት። ሰኞ ዕለት የጣለው ከባድ ዝናብ ያስከተለው ጎርፍና የጭቃ ናዳ ኮረብታማ አካባቢውን ደርምሶ መኖሪያ ቤቶችን ጠራርጎ ወስዷል። በአደጋው የደረሰው ጉዳት የከበደው በዋና ከተማዋ ፍሪታውን ህገወጥ የቤት ግንባታ ማስቆም ባለመቻላቸው ነው ተብለው የተወቀሱት የሀገሪቱ ፕሬዚደንት ኤርነስት ኮሮማ በሟቾቹ የቀብር ስነ ስርዓት ላይ እንደሚገኙ ተገልጿል። ባለፈው ሳምንት መጨረሻ ሻርለትስቪል ከተማ ከደረሰው ሕይወት የጠፋበትን ሁከት በተመለከተ የተናገርኩትን ባላልኩት መንገድ እያቀረቡ ነው ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ መገናኛ ብዙሐኑንና ሪፑብሊካን ሴናተሩን ሊንዚ ግራሃምን ወንጅለዋል። ፕሬዚደንቱ ቅዳሜ ዕለት በጉዳዩ ዙሪያ በሰጡት የመጀመሪያ ምላሽ ብዙ ወገኖች ተጠያቂ ናቸው ካሉ በኋላ ሰኞ ደግሞ ኒዮናዚዎች፣ የነጭ የበላይነትን አስተሳሰብ አቀንቃኞች እና ኩ ክላክስ ክላን የተባለውን ቡድን አውግዘው ማክሰኞ ደግሞ መጀመሪያ ላይ ወደ ሰጡት አስተያየት ተመልሰዋል። ያ ምላሻቸው በታዋቂ ሪፓብሊካንና ዲሞክራቶች በሰፊው አስነቅፏቸዋል። ትላንት ሴናተር ግራም የፕሬዝደንቱ አስተያየት አሜሪካውያንን የሚከፋፍል እንጂ የሚያቀራርብ አይደለም ሲሉ ነቅፈዋል። ቀደም ብሎም የዩናይትድ ስቴትስ የጦር ኃይሎች የታ ማዦር ሹም ጀነራል ጆን ዳንፈርድ ዩናይትድ ስቴትስም ሆነ የጦር ኃይሏ ዘረኝነት ቦታ የለውም ብለው ሻለትስቪል ላይ በተፈጸመው እጅግ ማዘናቸውን ገልጸዋል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጥላቻና ሁከትን እንደሚያወግዙ ገልጸው በሀገራችን ቦታ የለውም ብለዋል። ዩናይትድ ስቴትስ ና ደቡብ ኮሪያ አመታዊ የጦር ልምምድ እንዳያካሂዱ ቻይና ና ሰሜን ኮሪያ የያዙትን ግፊት ተቋቁመው የጋራ ወታደራዊ ልምምዳቸውን በቀጣዩ ሳምንት በዕቅዱ መሰረት እንደሚያደርጉ የዩናይትድ ስቴትስ የጦር ኃይሎች ጠቅላይ ኤታማዦር ሹም ገለጡ ጄኔራል ጆሴፍ ዳንፎርድ ዛሬ ቤጂንግ ላይ በሰጡት መግለጫ ቤጂንግ ና ፒዮንግያንግን ያስቆጣቸውን ሀገራቸው ከደቡብ ኮሪያ ጋር የምታካሂደውን ወታደራዊ ልምምድ የመሰረዝ እቅድ የለንም ብለዋል ፒዮንግያንግ የኒውክሌር መሳሪያና ተወንጫፊ ሚሳይል የመስራት ተግባሯን ለመተው ፈቃደኝነቷን ካላሳየች ወታደራዊ ልምምዶቹ እንዲቋረጡ ሀሳብ አላቀርብም ነው ያሉት ጀነራሉ። የፒዮንግያንግ ድርጊት ጃፓንን፣ ኮሪያን፣ ዩናይትድ ስቴትስና ቻይናንም ጭምር ስጋት ላይ ሊጥል የሚችል ነው ሲሉም የዩናይትድ ስቴትሱ የጦር ኃይሎች የበላይ አዛዥ አስታውቀዋል። በመጨረሻም ሰሜን ይቅርታ። ስፔን ባርሴሎና ከተማ ላይ ተለቅ ያለ መኪና ይዞ የነበረ አንድ አሽከርካሪ ድንገት ወደ ጎዳናው ዳር አዙሮ በብዛት ያላቸውን ሰዎች ገጭቶ ጉዳት ማድረሱ ተገለጠ። ፖሊሶች ባወጡት መግለጫ ላስራምብላስ በተባለው በጎብኚዎች የሚዘወተር የከተማዋ አካባቢ ከደረሰው ድንገት ተከትሎ መሳሪያ የያዙ ሁለት ሰዎች አንድ ቡና ቤት ገብተው አድፍጠዋል። በአካባቢው ተኩስ መሰማቱ የተገለጸ ነው። ሌላ መረጃ ግን የለም። በአንድ ጋዜጣ መሰረት የመኪናው አሽከርካሪ ሰዎቹን ከገጨ በኋላ በግ ፈትለክ ብሎ ሄዷል። መኪናውን የነዱት እነዚህ ታጣቂዎች ይሆኑ አይሁኑ ለጊዜው አልታወቀም። ቆየት ብሎ በደረሰን ዜና የሀገር ውስጥ ዘገባዎች ቢያንስ ሁለት ሰዎች በዚህ ጥቃት ተገለዋል ብለዋል። ፖሊሶች ሰዎች መሞታቸውን አረጋግጠዋል። ምን ያህል እንደሆኑ ግን አልገለጹም። ሰላሳ ሁለት ሰዎች አስሩ በጽኑ መቁሰላቸውን ፖሊስ አስታውቋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ፕሬዚዳንት ዶናልድ ትራምፕ ከግራ ቀኝ በመጣ ከፍተኛ ውርጅብኝ ውስጥ ናቸው። ይህም በነጭ ብሔርተኞች ተዘጋጅቶ ባለፈው ቅዳሜ ቨርጂኒያዋ ቻርለትስቪል ከተማ ለተፈጸመው አመፅ ተጠያቂው ማን እንደሆነ የሰጡትን አስተያየት በመለዋወጣቸው ነው። ፕሬዝደንቱ ከትናንት በስቲያ ማክሰኞ ሲናገሩ በሁለቱም ወገን ያሉት ለአመፁ ተጠያቂ ያሉት ለአመፁ ተጠያቂዎች ናቸው ስላሉ ከዲሞክራቶችም ከሪፐብሊካኖችም በኩል ውግዘት ደርሶባቸዋል። ይህም በፕሬዝደንቱ ላይ የሚሰጠው የህዝብ አስተያየት መለኪያ ሰንጠረዥ እያሽቆለቆለ ባለበት በዚህ ወቅት መሆኑ ነው። የብሔራዊ ዜና ዘጋቢ ጂም መሎን ተከታዩን ልኳል። አዲሱ አበባ ያቀርባል። ትራምፕ ታወር በሚባለው በኒውዮርኩ ህንጻ ከጋዜጠኞች ጋር በነበራቸው ዱላ ቀረሽ መግለጫ ፕሬዚዳንቱ በቨርጂኒያው የሻርልስቪል አመጽ በሁለቱም ወገን የነበሩ ተሰላፊዎች ተጠያቂዎች ናቸው በሚለው በቀደመ አቋማቸው ጸንተዋል። በቅርብ ነው የተከታተልኩት። እናንተ ከተመለከታችሁት በበለጠ ቅርበት ተከታትየዋለሁ። በአንድ በኩል መጥፎ ሰዎች የነበሩበት ቡድን፣ በሌላው ወገን ደግሞ ከፍተኛ አመፅ የሚያካሂዱ ሰዎች ያሉበት ቡድን ነበር። ስለዚህ ሁኔታ ማንም መናገር አይፈልግም። እኔ ግን ይኸው እናገራለሁ። የፕሬዝዳንቱ አስተያየትም ሆነ መግለጫ በዲሞክራቶችና በበርካታ ሪፐብሊካኖች ተወግዟል። የነጭ የበላይነት አስጠሊታ ነው፣ ይሄ ምንም የማያሻማ ጉዳይ ነው ሲሉ በትዊተር የተከራከሩትን የምክር ቤቱን አፈ ጉባኤ ፖል ራያንን ጨምሮ በዚህ ጉዳይ ላይ ሪፐብሊካኑ የኮሎራዶ ሴናተር ኮሪ ጋርድነር የሚከተለውን ተናግረዋል። ኬኬኬዎች፣ እና የናዚ ቅኝ ገዢዎችና የነጭ የበላይነት አራማጆች፣ ቀደም ሲል እንደ ተናገርኩት ወደ ነበራችሁበት ጉሮን ነው ተመለሱ። ሪፐብሊካኗ የብሔራዊ ኮሚቴ ሊቀመንበር ሮና ራምኒ ማክዳንኤል አክራሪ የጥላቻ ቡድኖችን ቢቃወሙም የፕሬዝዳንቱን ሐሳብ ግን ይደግፋሉ። የእናንተን ድምፅ አንፈልግም፣ አንደግፋችሁም፣ እንቃወማችኋለን። ፕሬዝዳንቱም ምክትላቸውም ያሉት ይህንኑ ነው። ባለፈው ሰኞ ግን ፕሬዝዳንት ትራምፕ ተቃውሞውና ጫናው ስለበዛባቸው የተለየ ሐሳብ ከቀደመው አቋማቸው የተለየ ተናግረዋል። በቅዳሜው አመጽ ሁለቱም ወገኖች ተጠያቂዎች ናቸው ያሉትን በተቃረነ መልኩ ማለት ነው። ውዝግቡ የፕሬዝዳንቱን ግትር አቋም የሚያሳይ ነው ይላሉ የአሶሺየትድ ፕሬስ ዋሽንግተን ቢሮ ኃላፊ ጁሊ ፔስ። እኚህ ሰው እኮ የ71 ዓመት ዕድሜ ያላቸውና የሚናገሩት ሁሉ እውነት የሚመስላቸው ናቸው። ማንም እንዲመራቸውና ግፊት እንዲደረግባቸውም አይፈልጉም። ይህን አፈቀኝ መጨረሻቸው ነው። ሪፐብሊካኑ ተንታኝ ስኮት ፎክነር ትራምፕ በግል የሚሰነዘርባቸውን ትችት የሚቀበሉ ሰው ናቸው ይላሉ። በስካይፕ አስተያየታቸውን የሰጡት ሌላው ተንታኝ የቨርጂኒያ ዩኒቨርሲቲ ላሪ ሳባቶ ደግሞ አሁን ፕሬዚዳንቱ ጣጣ ውስጥ የገቡት የሕዝብ አስተያየት መለኪያ ሰንጠረዡ ላይ ድጋፋቸው ከአርባ ከመቶ በማሽቆልቆሉ ነው ብለዋል። It's chaotic and confused, and just about everybody sees it that way. ከፍተኛ ትርምስና ግራ የሚያጋባ ሁኔታ ነው። ሁሉም ሰው የሚያየው ደግሞ በዚያው መልክ ነው። በመጀመሪያዎቹ ሁለት መቶ ቀናት በተወሰደው የሕዝብ አስተያየት መሠረት ከማንኛውም የዩናይትድ ስቴትስ ፕሬዚደንት ያነሰ ድጋፍ ነው ያላቸው። ከቅዳሜው የቨርጂኒያ ሻርልስ ቪላ ዐመፅ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ ላይ ውርጅብኙ የጀመረው ሕዝብ ወደ ተሰበሰበበት ሰልፍ በተነዳ መኪና ሕይወቷ የጠፋው የሄዘር ሄየር የቀብር ሥነ ሥርዓት በተፈጸመበት ቀን መሆኑ አይዘነጋም። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በኦሮሚያ ክልል ምስራቅ ሐረርጌ ዞን የጉርሱም ወረዳ የጸጥታና የተጎራባች ወረዳዎች ግጭት አስወጋጅ ቢሮ ኃላፊ ናቸው። ሙሳ አህመድ ይባላሉ። የትውልድ ስፍራቸው ወደ ሆነችውና በዚሁ ወረዳ ወደምትገኘው የወረጉዬ የገበሬ ቀበሌ ማኅበር ለሥራ ጉዳይ ከአንድ የፖሊስ አባልና ከሾፌራቸው ጋር በማቅናት ላይ ሳሉ በሶማሌ ክልል ልዩ ፖሊስ ደረሰብኝ ስላሉት ድብደባ ይናገራሉ። አቶ ሙሳን ያነጋገረው የኦሮምኛ ቋንቋ ባልደረባችን ሶረሃ ላኬ ነው። አሉላ ከበደ ያቀርበዋል። የጉርስሙ የጸጥታ ጉዳዮች ኃላፊ ድብደባው የተፈጸመባቸው ለሥራ ጉዳይ በጉዞ ላይ ሳሉ በሶማሌ ክልል ልዩ ፖሊስ አባላት በኃይል ታፍነው ከተወሰዱ በኋላ መሆኑንም ለአሜሪካ ድምፅ በሰጡ ቃል አመልክተዋል። ትላንት ይሰራለሁ ብዬ ወደ ወሮ ብዬ ቀበሌ ከቀበሌ ሲሄድ የወረዳ አስተዳደር የጉርስም ሶማሌ ቦምባስ ማለት ነው

አብረዋቸው ወደዚያ ተጉዘው የነበሩት የፖሊስ አባል ከድብደባው ሲያመልጡ እርሳቸውና ሾፌራቸው ግን በልዩ ፖሊስ አባላቱ ወደ ተለየ ስፍራ በኃይል ተገደው መወሰዳቸውን ይናገራሉ። የተሰጣቸውን ምክንያት ለምን ከዚህ መጣችሁ የሚል መሆኑን አቶ ሙሳ አመልክተዋል። እኔና ሾፌር ብቻ ነው። ምን ብሎ ነው ደበደባቸው? ለምን እዚህ ትመጣላችሁ ብሎ ነው ደበደቡ። ስራ ነው መጣ። እኔ የወለድበት ሰፈር ስለሆነ ችግር ውስጥ ያልገባም ና ሹፌሩ አሰሩ ከዛ በኋላ ወደ ወደ ጫካው ወስዶ ወሰዱት ገላልጫ የሚባል ከዛ በኋላ ፌደራል መንግስት ተደወለው ተለቀቀ ምን ያህል ቆያችሁ እናንተ እነሱ እጅ ሰባት ሰዓት እስከ አስር ሰዓት እዚህ ሰዓት መሀል ምን ነበር የምትሰራው ምንም እኔ መኪና ውስጥ ቁጭ ብሎ ሁሉን ልዩ ፖሊስ ጎን ለጎን ቁጭ ብሎ እንደዚህ በጥፊ በጥፊ የተመታ ነበር የኔጋ ሰርዲ ሞባይል አለ ሞባይሉ ወስደዋል ገና በቃ አልተሰጠኝ አላየም ብሎ ካድ ከዛ በኋላ በቃ ምንም አልተፈጠረም ፌደራሉ እነሱ ጋ ሲደውል የወሰዱት እቃ ካለ ስጣችሁና በአስቸኳይ አሁን ሊጠቃችሁ ብሎ አስለቅቀኝ ስንደት ነበረኝ ዛሬ ስንደት ነበረኝ ዛሬ አሁን ሰላም ግን አቶ ሙሳ አስለቀቁኝ ያሏቸውን የፌዴራል ፖሊስ ባለስልጣናት ምላሽ ለማግኘት ባልደረባችን ያደረገው ሙከራ ለጊዜው አልተሳካም። አቶ ሙሳ ከባልደረባችን ሶራ ሀለኬ ጋር ባደረጉት አጭር ቃለ ምልልስ በወረዳይቱ የሚገኙ በርካታ ቀበሌዎች ለሶማሌ ክልል ተሰጥተዋል በሚል ውዝግብ መኖሩንና አሁንም ድረስ ያለመፈታቱን ገልጠዋል። ለጉዳዩ እልባት ፍለጋም የአካባቢው ሽማግሌዎች ለኦሮሚያ አስተዳደርና ለጠቅላይ ሚኒስትሩ ቢሮ አቤት ለማለት በአሁኑ ወቅት አዲስ አበባ እንደሚገኙ ተገልጧል። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በኢትዮጵያ የውስጥ ተፈናቃዮች ቁጥር ከግማሽ ሚሊዮን መብለጡን አይዲኤምሲ በሚል ምህጻር የሚጠራው ተቀማጭነቱ ጂኔቫ ስዊትዘርላንድ የሆነ የውስጥ ተፈናቃዮች ክትትል ማዕከል በትናንትናው ዕለት አስታውቋል። የመፈናቀሎቹ አበይት ምክንያቶች የመረጋጋት መጥፋትና ድርቅ መሆናቸውን የጠቆመው ይህ ማዕከል በዓለም ዙሪያ በአውሮፓ አቆጣጠር በዚህ በ2017 ዓ ምት ከ9 ሚሊዮን ሰው በላይ ከየአካባቢው መፈናቀሉን አስረድቷል። ሶሎሞን አባተ ተጨማሪ ይዟል። የዛሬ 20 ዓመት የተቋቋመውና በተባበሩት መንግሥታት ድርጅት እውቅና የተሰጠው የውስጥ ተፈናቃዮች ቃፊሩ ማዕከል አይዲኤምሲ ዛሬ ባወጣው ሪፖርቱ ባለፉት ስድስት ወራት የተፈናቀለው ሰው ቁጥር ባለፈው የአውሮፓ 2016 ዓ ም ሙሉ ዓመት የተመዘገበውን ሁለት ሦስተኛ እንደሚያክል ጠቁመዋል። ይህ 4.5 ሚሊዮን ቁጥር ያለው ሰው የተፈናቀለው በአመዛኙ በግጭቶች ምክንያት መሆኑን የማዕከሉ የፖሊሲና የምርምር ኃላፊ ቢናዴሳይ ነግረውኛል። የዘንድሮው የመፈናቀል መጠን አይሎ የተገኘባቸውን 11 አገሮች አይዲኤምሲ ነጥሎ የጠራ ሲሆን፣ ኢትዮጵያ በዓለም ዙሪያ ካለው የውስጥ መፈናቀል በአምስተኛ ደረጃ ላይ ተቀምጣለች። ቢናዴሳይ በ2017 ዓ ም የመጀመሪያ ግማሽ ባየነውና በመዘገብነው መሠረት ከ200 ሺህ በላይ አዲስ መፈናቀል አለ። ኢትዮጵያ ውስጥ ብቻ 213 ሺህ ሰው ነው የተፈናቀለው። ይህ ደግሞ ባለፈው 2016 ዓ ም መጨረሻ ላይ ከነበረው የሙሉ ዓመት ቁጥር ጋር እኩል ነው። ሚስ ዴሳይ ስለ ምክንያቶቹ ሲናገሩ በሀገሪቱ ውስጥ በአመቱ የታየው አለመረጋጋትና ጸረ መንግስት አመጽ የታጠቁም እንቅስቃሴዎች የዛሬ ሀያ አመት ይታይ ከነበረው በሦስት እጥፍ ያደገ እንደሆነ የገለጸውን የድርጅቱን ሪፖርት አጠናክረዋል። ይህ በእውነቱ ከፍ ያለ ቁጥር ነው። ከአንድ አመት በላይ በዘለቀው አለመረጋጋት ምክንያት የደረሰና የተመዘገበ መፈናቀል ነው። ጸረ መንግስት ተቃውሞ ሲቀጣጠል መፈናቀሉ ጨመረ። ህዝቡን ለአደጋ ለመጋፈጥና ለመሰደድ የሚዳርጉትና ሁኔታዎችንም የሚያባብሱት የምጣኔ ሀብትም ማኅበራዊና የአካልም ደህንነት ማጣት ተዳምረው ለመሆኑ የኢትዮጵያ ገጽታ ጥሩ ማሳያ ነው ብለዋል ሚስ ደሳይ። ኮንጎ ዲሞክራሲያዊት ሪፐብሊክን፣ ኢራቅን፣ ሶሪያንና ፊሊፒንስን ተከትላ በሀገር ውስጥ ተፈናቃዮች ቁጥር አምስተኛ በሆነችው በኢትዮጵያ በአሁኑ ሰዓት 588 ሺህ ተፈናቃዮች እንደሚገኙባት አመልክተዋል። ለሰው መፈናቀል ዋና ዋና ምክንያቶች ናቸው የሚባሉትን የዘረዘሩት ቢና ዴሳይ እንዲህ ብለዋል። በተለይ ከሰሃራ በስተደቡብ ባለው አፍሪካ በአፍሪካ ቀንድና በሌሎች አካባቢዎች ለመፈናቀሉ ምክንያት የሚሆኑት ተደራራቢ ሰበቦች የተፈጥሮ አካባቢ ድርቅን የመሰለ አደጋ ከግጭቶችና ከአስተዳደር ችግሮች ከአካባቢዎች ግጭቶችና ከውገት ጋር ተዳምረው ከፍተኛ የምግብ ዋስትና የደህንነት እጦትን እየፈጠሩ እንዲፈናቀሉ፣ ድንበር አቋርጠው እንዲሰደዱ ያደርጓቸዋል። የውስጥ መፈናቀል ጉዳዮችን የሚከታተለው ማዕከል በራሱ ተሟጋች ቡድን አለመሆኑን የጠቆሙት የፖሊሲና የምርምር ኃላፊዋ ቢና ደሳይ መረጃዎቹን የሚያገኟቸው ከተለያዩ አጋር ተቋማትና ምንጮች መሆኑን አመልክተው ስለሚደርሷቸው ቁጥሮችና ጭብጦች ትክክል ቁርበለኛነትና ተአማኒነትም ከተለያዩ ሦስተኛ ወገኖች የማረጋገጫ ሥራዎችን እንደሚያከናውኑ ገልጸዋል። እናም መረጃዎችን ለሚፈልጉት አሰናድተው በተፈለገ ጊዜ እንዲገኝ ያደርጋሉ። ያሉንን ማስረጃዎች እርምጃ እንዲወሰድ ጥሪ ለማስተላለፍም ሆነ እንደ አስፈላጊነቱ ለሌላ ጉዳይ ለሚጠቀሙበት እንሰጣለን። የሙግት ስራ በተለይ በብሔራዊ ደረጃ ለማከናወን እዚያው ሀገር ውስጥ የምትገኝ መሆን አለብህ። የሁኔታውን የወደፊት አዝማሚያ አስመልክቶ በመጪዎቹ ጥቂት ወራት ውስጥ በመረጋጋቱም ሆነ በሌሎቹ የአደጋ ጠቋሚዎች በኩል ሁኔታዎች እምብዛም ይለወጣሉ ብለው እንደማይገምቱ ሚስ ደሳይ ጠቁመው፣ ኢትዮጵያን በሚመለከት ግን ብለዋል In Ethiopia itself, for example, I do think that there has been significant investment into social protection programs. ኢትዮጵያ ውስጥ በማህበራዊ ጥበቃ መርሃ ግብሮች ላይ ምጣኔ ሀብትንም ማህበራዊውንም የተፈጥሮ አካባቢ ልማትንም ጨምሮ ብዙ መዋለ ንዋይ እየፈሰሰ ነው። በእኛ እምነት ወደፊት ሊከሰቱ የሚችሉ መፈናቀሎችን ማስቀረት ከሚቻልባቸው መንገዶች አንዱ ይህ ነው። አሁን ግን ፈጣን እርምጃዎች እንዲወሰዱባቸው የምንመክረው ሀገሮች በየውስጣቸው ያሉ ችግሮችን እንዲያዩና እንዲገነዘቡ ኃላፊነትም እንዲወስዱባቸው ነው። ለዚህም ሰብአዊ ድጋፍ ሰጪ አጋሮችን መጋበዝ ብቻ ሳይሆን ራሳቸው ወደ ታች ቀረብ ብለው ሁኔታዎችን እንዲያጠኑ የሰው ሕይወት ምን እየተፈጠረበት እንደሆነ እንዲመለከቱና መረጃዎችን ራሳቸው ሰብስበው ችግሮችን በበላይነት በባለቤትነት እንዲይዙና እርምጃም እንዲወስዱ አይዲኤምሲ እንደሚመክር ቢና ደሳይ ይጠቁመዋል። ባለፉት ስድስት ወራት ውስጥ በተመዘገበው የውስጥ መፈናቀል ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ብቻ ወደ አንድ ሚሊዮን የሚጠጋ ሰው መፈናቀሉና፣ በኢራቅ ዘ922 922000፣ በሶሪያ 692000፣ በፊሊፒንስ 466000 መፈናቀሉን አይዲኤምሲ አመልክቷል። በሁከት የሚታመሱት ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ጋምቢያ፣ አፍጋኒስታን፣ ናይጄሪያ፣ የመን፣ ሶማሊያ፣ ኢትዮጵያን ተከትለው ከስድስተኛ እስከ አስራ አንደኛ ሰፍረዋል። ክቡራትና ክቡራን አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። በእጅ ስልክ መከታተል ለይቅርታ፣ ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን በነጻው የስልክ መስመር በ202259942 የውስጥ መስመር 14 ከእናንተ ካገኘናቸው አስተያየቶች ለሰዓቱ ጥቂቱን እናሰማችሁ። ጠናስልኝ ቪዎች እንደምናላችሁ ሰሞኑን በቻርልተን ከተማ ውስጥ በተደረገው የዘረኝነት ያም ማለት በቀለም የተደረገ ዘረኝነት ሰምተናል። በእውነት በጣም ያሳዝናል። ዓለምን የምትመራ ሀገር ላይ እንደዚህ አይነት የጠባብ አመለካከት ያላቸው ሰዎች መጥተው ሰውን ለመጉዳት መነሳታቸው በጣም ያሳዝናል። ግን በጣም የሚገርመው ነገር ዘረኛ ሰዎች እና ጠባብ ሰዎች ያልገባቸውና ያልተረዱት ነገር ቢኖር ሌላውን ሰው ሲጠሉ እነሱም እንደሚጠሉ፣ ሌላውን ሰው ከአካባቢያቸው ሲያባሩ የነሱም ቢሆኑ ሌላም የነሱ ዘመድ ቢሆን ከሌላ አካባቢ እንደሚባረሩ በሰላም መኖር እንደማይችሉ ይሄንን የተገነዘቡ አይመስለኝም ለምን የሰው ልጅ ሌላውን በጠላ ቁጥር አንተም እንደምትጠላ ካላወቅ በጣም አስቸጋሪ ነው ይሄ ደግሞ በቋንቋም ይሁን በቀለም በጣም ነውር ነው ዘረኝነት ማለት ጣጥቦ የማይጸዳ ቆሻሻ ነው ሁሉም ሰው አይጠቅምም። የሚጠቀመው ማንም የለም ፍቅር ያሸንፋል በፍቅር እንኖር ብቻው አመሰግናለሁ። ተላ ስለ ዜዎች አዲሱ አንድ የህግ ባለሙያ ስለ ፕሮፌሰር መርጋ በቃና አምባሳደር መሾም አለመጠይቅ አድርጎላቸው ነበር። ፕሮፌሰር መርጋ በቃና የፓርቲ ደጋፊ ነበሩ ወይም አባል ነበሩ የሚለው ነገር ትንሽ ፖለቲካ ጥያቄ ወይ ወደ ህግ ጥያቄ ለማስጋት ፈልገ ነበረ። ግን እኔ አንድ ምለው ነገር አለ ዝንባሌ ከሆነ ዝንባሌ ሊኖራቸው ይችላል። ነገር ግን የኢህአዴግ አባል አልነበሩ ማለት አልነበሩ ነው። ከአንተ ለምሳሌ ዝንባሌ ይታወቃል። ነገር ግን እዚ ላይ በምሰራበት ጊዜ በተቻለ መጠን ኒውትራል ለመሆን፣ ገለልተኛ ለመሆን ትጠራለህ ማለት ነው። ስለዚህ በዛ መልኩ ነው እሳቸውም የምርጫ ቦርድ በነበሩበት ጊዜ ገለልተኛ ናቸው። አሁን ደግሞ አምባሳደር ሲሆን የኢህአዴግን ፖሊሲ ያስተጋባሉ ማለት ነው በመሰረቱ የፖለቲካ ጥያቄውን ለሕግ ባለሙያ ማቅረቡ የሚያስገድ አልመሰለኝም። ወይ ጥያቄው ልክ አይደለም፣ ወይም ደግሞ የቀረበላቸው ሰውዬ ፖለቲካ ሰው ማቅረብ ይሻል ነበር ብዬ አምናለሁ። አመሰግናለሁ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዶት ቪኦኤ ዶት ሞቢይን ተጠቀሙ። በፌስቡክ እና በትዊተርም ተከተሉ ነው። የስቱዲዮ ሰዓታችን በኢትዮጵያ አቆጣጠር 3 ሰዓት ከ28 ደቂቃ መሆኑን ያመለክታል። ቀደም ብዬ ሐሙስን አርብ ምሽት ብዬ ተናግሬ ነበር። ደግነቱ ሰሎሞን፣ ሳምንቱ እንዲያልቅልሽ ቸኩለሽ ነው መሰለኝ ብሎ አስታውሶኛል። የሐሙስ ምሽት ዝግጅታችን ነው የምናስተናግዳችሁ፣ ቆንጂት ታይና ሰለሞን ክፍለነን። ወደ ቀዳሚው የምሽቱ ቅንብር ከማለፋችን በፊት ሙዚቃን ጋብዛችሁ የቴዲ አፍሮ አጼ ቴዎድሮስ ተመርጧል። You're

ቀዳሚው የምሽቱ ቅንብር እናልፋለን። የባህል መድረክ የእድሜ ልክ ጉዞ በትምህርት ምርምርና ጥናት ዓለም በመምህርነትና በትምህርት ሥራ አመራር የሥራ መስኮች በኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ የአፍሪካ ሀገሮች የተባበሩት መንግስታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የዕለተ ቀን ስራቸው ሥራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ክፍሎች የሥርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ላለፉት በርካታ ዓመታት መኖሪያቸው ባደረጓት አደረጓት የዩናይትድ ስቴትስ ቨርጂኒያ አሌክዛንድሪያ ከተማ በሚገኘው መኖሪያ ቤታቸው ጎራ ብሎ ስራቸውን የተመለከተው የዚህ የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዶክተር አያሌው ጋር ውይይት አድርጓል። ዶክተር አያሌው ገብረስላሴ እንደምን አሉ? እግዚአብሔር ይመስገን ደህና ነኝ። ከደሴ የንጉስ ምኒልክ አንደኛ ደረጃ ትምህርት ቤት እስከ ሀርቫርድ ኮሎምቢያ ትምህርት ነው ያለፉት ሰማኒያ ዓመታት የተጓዙበት ጉዞ ከአዲስ አበባው የሜክሲኮ አደባባይ የመምህራን ትምህርት ኮሌጅ፣ የኢትዮጵያ ትምህርት ሚኒስቴር በተባበሩት መንግስታት አማካኝነት ደግሞ በተለያዩ አፍሪቃ ሀገሮችም በስራም ትምህርት ነበረ መንገዶ። የህይወት ታሪኮን የሚተርኩ የተወሰኑ ጽሁፎችን ላየሁት ይሄን የሰማንያ አመት የትምህርት ጉዞ ለመጪው ትውልድ በሚበቃ መልኩ ከአራተኛ ክፍል እስከ አስራ ሁለተኛ የስርዓተ ትምህርት ቅጾችን አዘጋጅተው ለጥቅም እንዲውሉ ባለፉት አስር አመታት ውስጥ ሲደክሙ መቆየቱን የተረዳሁት። ለምን ይሄን መንገድ መረጡ? እኔ በአጋጣሚ ብዙ እድል አግኝቻለሁ። በአንደኛ ደረጃ፣ በሁለተኛ ደረጃ፣ በኮሌጅ በኢትዮጵያም ውስጥ ከኢትዮጵያም ውጭ በስራ ደግሞ አፍሪካ ሀገሮች ሁሉ ሄጄ ለማየት ለመስራት እድል አጋጥሞኛል። ይሄ እድል ለሌሎች እንዲዳረስ ለሌሎች እንዳካፍል ስለምፈልግ እድሜ እየገፋ ሲሄድ ይሄንን ማቀውን ሳልናገር ሳላስተም ባልፍ በጣም ትልቅ ጥፋት ይመስለኛል። በመደበኝው ስራው በሀገር ውስጥም በውጭ ሀገር ይበልጡን ደግሞ በተለያዩ የአፍሪካ ሀገሮች ተጓጉዘው ካገለገሉት በተጨማሪ እዚህ ዋሽንግተን ዲሲ መጥተው በመምህራንነት ያገለገሉ ያገለገሉበት ጊዜ መኖሩን እንዲሁ የሕይወት ታሪኮ ይተርካል። እነህ ቅጾች መሰረታዊ የሆኑ ነገሮችን ያነሳሉ። ገልበጥ ገልበጥን ለማድረግ እንደሞከርኩት እዚህ ላይ የምንመለከተው በሕግ የበላይነት በመተዳደር ግብረ ገብነት፣ ደንብና ልምድ የዛሬን ዘመን ኢትዮጵያ ልጆች ማነጽ ይላል። ለትውልድ ነው ይሄ መጽሐፍ የተዘጋጀው። የአስረኛ ክፍል የወላጆች እና የመምህራን መምሪያ ይላል። በየክፍሉ ተመሳሳይ መጽሐፎችን አዘጋጅተዋል። ምንድን ነው በዋናነት የነኝህ የስርዓተ ትምህርት መመሪያዎች ይዘታል? በዋናነት የሲቪክስ በዜግነትና በስነ ምግባር የታነጸ ትውልድ እንዲኖር መነሻ እንዲሆን ነው። ይሄንን እኔ አዘጋጅሁትን ካየ በኋላ ሌላ መምህር ሌላ የትምህርት ሰው የበለጠ እንዲያሻሽልና ይሄንን እንድንጠቀምበት ነው። እንዲህ ያሉ ስርዓተ ትምህርቶች የመምህራን የወላጆች መምሪያ እንዲህ ያሉ የትምህርት ጽሁፎች ይበልጡን በተቋማት ነው የሚዘጋጁት። አንድ ዜጋ አንድ ግለሰብ ይሁነኝ ብሎ እውቀቱም ኖሮት ገንዘቡንም ጊዜውንም ወስዶ ብቻውን የሚያዘጋጀውም ነገር አይደለም በመሰረቱ። እርስዎ ግን በመግቢያው እንደጠቆሙ ነው አስራ ሶስት አመታት ይመስለኛል እስካሁን የሰሩት የግሎ ዘመቻ የግሎ ፈተና አድርገው ይዘውት ነ የደረሱት። ደስታም ይሰጠኛል፣ ቢሆን ደስ ይለኛል፣ ባይሆንም ሞክር ያሉ ከዚህ ደግሞ የበለጠ አንድ ሰው እድል ስለ ትምህርት እናውራ። ጨዋታችን ይበልጡን ትምህርትን፣ ስርዓተ ትምህርትን የኢትዮጵያ ልጆች ማነጽ ያህል ትልቅ አላማ ያዘለ ነው እና መሰረታዊ የሆኑ ጥያቄዎችን መመርመር ምናልባትም የምናውቃቸው የሚመስሉንን ነገር ግን በየዕለት ተዕለት ህይወት ውስጥ ማናነሳቸውን ጥያቄዎች እንድናነሳ ይጋብዛል። እንዲህ ያለ ሁኔታና ትምህርት ምንድን ነው ትምህርት? ምን ያደርጋል? ለምን ያስፈልጋል? እንደው ቀላል የሚመስለን መጠየቅ የሌለበት የሚመስለን ጥያቄ ነው ግን ስለ ትምህርት ነው እና ጽሁፎ ትምህርት ምንድን ነው? ትምህርት ሰውን መለወጥ ነው። የምትፈልገውን አይነት ሁኔታ ካወቅ ወደዚያ ሁኔታ የሚለወጥበት መንገድ ነው። ከዚያም ጥቅሙን እያየ ትውልድን እያሻሻሉ እያደረገ እንዲሄድና እንዲጠቀምበት ነው። በትምህርት ነው ብዙ ሀገሮች አሁን ያሉበት ሁኔታ የደረሰው። ከትምህርት መጓደል እና ከትምህርቱ አይነት ድክመት የተነሳም ነው ብዙ ወደኋላ ኋላ ቀሩ የሚባሉት አገሮች ቢማሩም ባይማሩም ተመልሰው ያወሩ ችግራቸውን አልፈቱትም ይመስለኛል። ምናልባት ጊዜ ይጠይቅ ይሆናል ግን ትምህርት ፍቱን መድኃኒት መሆኑ የተረጋገጠ ነው፣ የታመነበት ነው ይሄ ዩኒቨርሳል ቫሊዲቲ ያለው ትምህርትን ስናስብ ፈጥኖ የሚመጣልን ትምህርት የሚቀሰምበት ቦታ ይበልጡንም ትምህርት ቤት ነው። እንዲህ ያለ ስርዓት ወግ ያለው የመማር ዘዴን የተከተለ ትልቅ ቦታ ይሰጠዋል። ነገር ግን ትምህርት ቤትኛውን ቦታ በማናቸውም ጊዜ ትምህርት ቁም ነገር መቅሰም ይቻላልና እንዴት ነው? በዚህ ስርዓተ ትምህርት ውስጥ ምን አካተዋል? በሰዎች ሕይወት ውስጥ ጎልቶ እንዲወጣ የሚፈልጉትን። አዎ ብዙ በትምህርት ቤቶች የምንማራቸው ትምህርቶች፣ ቋንቋ፣ ሳይንስ፣ ሂሳብ እንደዚህን ነገሮች ነው። ግን በሰለጠኑት እና በገፉት አገሮች ከዚህ በተጨማሪ በወላጆች በኅብረተሰቡ ልዩ ልዩ የአኗኗር መመሪያ ለምሳሌ ህግን ስለማክበር፣ በህግ ስለመተዳደር፣ ፍርድን ስለማክበር ይሄ ግን ይሄንን በሃይማኖትም ለትምህርት ቤትም እየተባበረ ትውልድ ለልጅ እያስፈላለፈ እያደገ እየተለወጠ ይሄዳል። እኛ ግን ገንጥለን ሂሳብን አስተማር፣ ሳይንስን አስተማር፣ ሌላውን አስተማር ተምሮ ደሞዝ ለማግኘት እድሉን ለማሻሻል እንጂ ከዚያ ወደ ሰብአዊ ችግር ወደ ሰብአዊነት የማሰብ ነገር ብዙም አልታየም። እርግጥ ብዙ ወጣቶች ብዙ መሥዋዕት አድርገው ለውጥ ለማምጣት ሬቮሉሽን ለማድረግ ከሌላም ከውጭ ሀሳብ ለማምጣት ተሞክሯል። በመሰረቱ ግን በብዝሀትና ከህፃንነት ጀምሮ ካልሆነ እንደገና እንደገና ደግሞ ያለ መድገም ነው እንጂ መሻሻል የሚኖር አይመስለኝም። እስኪ ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቅሰም ዝንባሌ አገር ከበቀለው በአካባቢ በቄ ካለው እውቀት ጋር ማዛመድ ልማድ፣ ወጎች፣ ባህሎች የሚኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል? እንዲህ አንድ ህዝብ በገቡ ባህል ላይ የተመሰረተ ነው። ወደድንም ጠላንም ሳናውቅ በልጅነት ያደግንበት አብሮን ይኖራል አስተሳሰባችንንም ብዙ ጊዜ ይመለከተዋል እና ይሄ እንደኔ አስተሳሰብ ከወላጆች ከትምህርት ቤት አብሮ የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙንና የሳይንሱን የዚህን ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ ሰው የመሆን ነገር መቼም ወደድን ጠላንም ሁላችንም ሰውነን። ሰው መሆን ማለት አርባ ዓመት ሃምሳ ዓመት ስልሳ ዓመት ኖሮ መሄድ ማለት ነው። በዚህ ጊዜ ውስጥ ምን ቁም ነገር ሰርተናል? ምን ቁም ነገር የሰሩልን ሰዎችን ብድር ለመመለስ ሞክረናል? ይሄ ሰውነት የሚለውን ነገር ቀደም ብለን ስንጨዋወት አንስተውት ነበረ። አንድ ሰው ሰው መሆንን በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆንን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነገር ነው ሰው የሚፈልገው። ና እስኪ ቀደም ጀምር ያደረጉትን ወግ እናራዝመው። ሰው ማለት ምን ማለት ነው? ሰው ማለት መቼ ነው? ከየት ነው የሚገኘው? ዶክተር አያሌው ይቀጥላሉ። ከትምህርቱ ሰው ከዶክተር አያሌው ገብረስላሴ ጋር የጀመርነው ወግ አድማጮች አልተቋጨም። ደርዝ ያለው ወጋችን በሚቀጥለው ሳምንት ይቀጥላል። የትምህርት ጉዳይ ነው ወጋችን። በአሁኑ ግን እንግዳይን ዶክተር አያሌውን አመሰግናለሁ። ጊዜር ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች የሚተላለፈውን ስርጭት ነው የምትከታተሉት፣ የተከበራቸው አድማጮች ቀጣዩና የመጨረሻው ቅንብር ሳይንስና ህይወት ይላል የፕሮግራም አዘጋጅና አቅራቢ ሰሎሞን አባት የፊታችን ሰኞ ሐምሌ 15 በዩናይትድ ስቴትስ ስድስት ሚሊዮን የሚሆኑ ቤቶች ለተወሰኑ ሰዓታት የኤሌክትሪክ ኃይል ሊቋረጥባቸው ይችላል ምክንያት የፀሐይ ግርዶሽ ዩናይትድ ስቴትስ ከፀሐይ ጨረር ከምታመነጨው የኤሌክትሪክ ኃይል በግርዶሹ ምክንያት ስድስት ሜጋዋት የሚሆነው ምርት ይቆማል። ለማንኛውም መረቡን ከአማራጭ ምንጭ ጋር ለማገናኘት ባለሥልጣናቱ አሁኑኑ እየተሯሯጡ ነው። ሌላስ ምን መጠበቅ ይኖርባቸው ይሆን? የግርዶሹ ጥላ በሚያርፍበትና በሚያልፍበት መስመር ላይ ያሉ ሁሉ በዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ሳይንቲስትና የፀሐይ ምህዋር ምርምርና ጥናት ክፍል ተባባሪ ዳይሬክተር ዶክተር ብሩክ ላቀው ይነግሩናል። ቅዝቃዜ ይኖራል ማለት። ያሁን እዚህ በጋ ነው እንግዲህ ሙቀት አለ፣ ግን ያ በሚጨልምበት አካባቢ በሙሉ ለሁለት ደቂቃ ቴምፕሬቸሩ ይቀዘቀሳል፣ መቀዝቀዝ ይጀምራል፣ እንደ ሲመሽ እንደሚሆነው ማለት ነው። እሱ ነው ዋናው እንትኑ እና ያው መኪና የሚነዱ ሰዎች ካሉ፣ የመሳሰሉ ነገር የሚያደርጉ ሰዎች ያን ጥንቃቄ ያስፈልጋቸዋል ማለት ነው። ምናልባት ይህንን ትርኢት ለማየት ረጭ ሳይል የሚቀር አይመስለኝም። አካባቢው አንዳንድ ቦታዎች ላይ ሳይ፣ በአጠቃላይ የዚህ የግርዶሹ ርዝመት ከሁለት ሰዓት በላይ ነው። ሁለት ሰዓት ከአርባ አራት ደቂቃ አካባቢ ነው የሚሆነው የሚል መረጃ አይቼ ነበረ እና ይሄ ለሁለት ሰዓት ከአርባ አራት ደቂቃ አካባቢ የሚቆየው ጊዜ ጨረቃ ነክታ የፀሐይን ጫፍ እስከምትወጣ ድረስ ያለው ጊዜ ነው ማለት ነው። አዎ እንደሱ ነው፣ እንደዛ ነው። እና ሙሉ ጨለማ ግን ለሁለት ደቂቃ ብቻ ነው። ለሁለት ደቂቃ ብቻ ነው። ጨረቃ እንግዲህ ምድርን የምትዞረው አንድ ኪሎ ሜትር በሰከንድ ነው የምትዞረው። እና እንግዲህ ያው ፍጥነት ይኖረዋል። የሚጨልምበት ቦታ ይጨልማል። ከሁለት ደቂቃ በኋላ ያው ፀሐይ ከጎን ብቅ ማለት ይጀምራል። ከዛ ጭለማው እየገፈፈ ይሄዳል። እየገፈፈ ሲሄድ ያው ይለያያሉ ማለት ነው። በነገራችን ላይ ይሄ ግርዶች ፓሲፊክ ውስጥ ጀምሮ አሜሪካን አቋርጦ አትላንቲክ ወደ ሴኔጋል አካባቢ ሲደርስ ይቋረጣል። እንግዲህ ይህንን ካነሱልኝ አይቀር በዚያው ንቀጥል። ና አሜሪካ ብቻ ነው የሚያርፈው ይሄ ግርዶሽ ወይስ ደግሞ አፍሪካና ሌሎችም አካባቢዎችን ይነካል የሚል ጥያቄ አለኝ። እስቲ አሁን ማን ማንን ሊነካ እንደሚችል እና ወደፊትስ ምንድን ነው የሚከሰተው? ኢትዮጵያ ላይስ ያለ ሰው የፀሐይ ግርዶሽን መቼና እንዴት ነው የሚችለው? ምድራችንና ጨረቃ እንግዲህ ስለምትዞር ጨረቃ ከዛ በኋላ ይለያያል። ሙሉ በሙሉ ከፀሐይ መስመር ትወጣለች ጨረቃ ማለት ነው። ኦርቢቷ ደግሞ አምስት ዲግሪ ኢንክሊኔሽን አሉ ትንሽ ከፍ ብላ ነው የተከረከረው ያሁሉ ያ ሁሉ እዚህ ላይ ተጽዕኖ አለው ማለት ነው። ጠቅላላ አንዴ ከጀመረ ጠቅላላ ምድራችንን በሙሉ አይዞርም። አንድ ቦታ ጀምሮ የተወሰነ ቦታ ላይ ደግሞ ያቋርጣል። ለመጨረሻ ጊዜ ኢትዮጵያ ላይ የፀሐይ ግርዶሽ የነበረው መቼ ነበረ? እንግዲህ መጨረሻ ጊዜ የነበረው ቶታል ግርዶሽ ኦክቶበር ሁለት ሺ ዘጠኝ መቶ ሀምሳ ዘጠኝ በአውሮፓውያን አቆጣጠር በ ሺ ዘጠኝ መቶ ሀምሳ ሁለት ማለት ነው ያው ኦክቶበር ስለሆነ ሀምሳ ሁለት ኤግዛክት ሀምሳ ሰባት አመት ሆኖታል ማለት ነው ኢትዮጵያ ላይ ከሆነ እና የሚቀጥለው እንደዚሁ ቶታል ግርዶሽ የሚሆነው ማርች አስራ ሁለት ሁለት ሺ አንድ መቶ ሀምሳ ስምንት የኢትዮጵያ አቆጣጠር ማለት ነው። የዛሬ አንድ መቶ አርባ ዓመት አካባቢ ማለት ነው። ስለዚህ አሁን ያለ ሰው የፀሐይ ግርዶሽ ኢትዮጵያ ውስጥ አያይም ማለት ነው። ኖ ቶታል ግርዶሽ ነው ሙሉውን ግርዶሽ በሙሉ ግርዶሽ ነው። ግን ሌሎች ለምሳሌ በሁለት ሺ ሀያ እንደ ፈረንጆች አቆጣጠር እንትን አለ ግማሽ ግርዶሽ አለ። ቀጥሎ በሁለት ሺ ሰላሳ ስምንት ኢትዮጵያ ውስጥ ይታያሉ እነዚህ እነዚህ ሁሉ ይታያሉ። አዎ ግን አጠቃላይ ግርዶሽ ግን በሁለት ሺህ አንድ መቶ ስልሳ አምስት እንደ ፈረንጆች ነው። እና ሁል ጊዜ የሚሆን ነገር አይደለም። አሁን ሳያነብ ግን አንዳንድ ቦታዎች ላይ በየሶስት አመቱ በአማካይ ሊከሰት ይችላል በምድር ላይ የፀሐይ ግርዶሽ የሚል አይቻለ ለነገሩ ያው እንግዲህ ጨረቃና ምድራችን እድሜያቸው ወደ አራት ነጥብ አምስት ቢሊዮን አመት ስለሆነ ኢክሊፕስ ከዛን ጊዜ ጀምሮ ይከሰታል ሰዎች አሁን ቴሌስኮፕ፣ መነጽር ምናምን ስላለ ስለሚመለከቶች ድሮም ያለ ነገር ነው እና በምድራችን ላይ በአቨሬጅ በየአመት አካባቢ አንድ ቦታ ኢክሊፕስ አለ። ግን እንደዚህ ጠቅላላ ግርዶሽ አይደለም፣ ይሄ ነው ዋናው ነገር። ብዙ ቦታ በቆዩ ዘመናት አሁንም ቢሆን በአንዳንድ አካባቢዎች በተለይ ወደ እስያ የሄድን እንደሆነ አፍሪካም ውስጥ ቢሆን ከአንዳንድ አፈታሪኮች ጋር እንደ ከዘልማድ አባባሎች ጋር የሚያያዝባቸው ቦታዎች አሉ። የፀሐይ ግርዶሽ እርሶ ይህንን እንደ ሳይንቲስት እንደ ተመራማሪ እንዴት ነው የሚያዩት? ወይ እንግዲህ ምን ማለት የባህላዊ ግንዛቤ ስለዚህ ነው። አዎ በኢትዮጵያ ብቻ ሳይሆን በሁሉም ቦታ ድሮ፣ እንደዚህ በሚጨልምበት ጊዜ እንደው እንደ እርግማን አይነት መጥፎ ሁኔታ የሚያስከትል እንደ መጥፎ እንዴት ነው ከርስን በእንግሊዝኛ እርግማን፣ እንደዛ ነበር የሚገመተው። ግን ከኔ አንጻር ሳየው ያው ሶላር ሲስተማችን ውስጥ ፕላኔቶች አሉ፣ ጨረቃዎች አሉ። በነገራችን ላይ ሳተርን ለምሳሌ አሁን ወደ ሀምሳ አምስት ደርሷል ጨረቃዎቿ ብዛት ማአት ነው ያሉት እና እነዚህ ሁሉ ዞሮ ዞሮ በተወሰነ ወቅት ፀሐይና ዋናው ፕላኔት መሀል ይሆናሉ። ያ ነው እንግዲህ ኤክሊፕሱን ይፈጥረው። ምናልባት እንግዲህ ከዚህ ከቅዝቃዜውም ጋር የተያያዘ ወይም ደግሞ ሰዎች ያለ በቂ ጥንቃቄ ወደ ጨረቃ ወደዛ ወደ ጨለማው ከማፍጠጣቸው ጋር የተያያዘ የሚነሱ ጉዳቶችም አሉና በኋላ በዚህ ምክንያትም ሊሆን ይችላል ምናልባት እነዚያን እንደርግማን አድርገው የሚወስዱት አይመስሎትም? ዶክተር ስቶሎ። ስለሚጨልም አንዳንድ የአውሬዎች ሁኔታ ደግሞ ለየት ይችላል ጸባያቸው ባህሪያቸው ይለወጣል ውሾች ቆማሉ አንዳንድ ሰዎች እንደሚሉት መርከብ ላይ ያሉ ጠቅላላ ግርዶሽ ሲደርስ አሳዎቹና አሳ ነባሪዎች ሁሉ ወጥተው ወደ ሰማይ ያፈጠጡ የሚባል ነገር አለ እንግዲህ ይሄ ግንዛቤ ነው ምንም ማድረግ አይችልም ግን ዋናው ነገር አሁን ይሄ የሚቀጥለው ግርዶሽ በጣም በምድር ላይ በአሜሪካን ላይ ስለሚያልፍ በጣም ብዙ ስለተወራ በጣም ብዙ ሰው እንግዲህ አይኑን ወደ ላይ ያፈጣል ማለት ነው በዛ ሁኔታ ላይ አስፈላጊ የሆኑ መነጽሮች አሉ ለዚህ አይነት ኤክሊፕስ ዲዛይን እንዲሆኑ እና ያንን ማድረጉ በጣም አስፈላጊ ነው። እንዴት መለየት ይቻላል? ኦኬ ናሳ ሴፍ ግላስስ ብሎ ቢፈለግ ኤክሊፕስ ግላስስ ብሎ በጉግል ቢያደርጉ ይገኛሉ። ዋናው በኦንላይን በኢንተርኔት አዘው የሚገዙ መነጽሮች ብዙ ጊዜ ጨረር ያሳልፋሉ እና አይንን ሊጎዱ ይችላሉ። ስለዚህ ብዙ ቦታዎች አሉ፣ ሳይቶች አሉ ኢንተርኔት ላይ ጥሩውን የመነጽር የሚያመለክቱ ዋናው ጥንቃቄ ያስፈልጋል። ግን ግርዶሹ ሙሉ በመሆኑ በጨለመበት ሰዓት የአምነጽር ማውለቅ ይቻላል ከዛ ለሁለት ደቂቃ ማለት ነው። ግን ከዛ በኋላ ከዛ በኋላ ግን በጣም መጠንቀቅ ያስፈልጋል የአይን ጉዳት ያደርሳል። ዶክተር ብሮክ ላቀው ለተለመደው ጥልቀት ያለው ማብራሪያው እና ለሰጡን መረጃ በጣም አረግ ያመሰግናለሁ። በአድማጮቻችን አመሰግናለሁ። እንግዲህ የሚቀጥለው ጠቅላላ ግርዶች ኢትዮጵያ ሲሆን እዛ እንገናኝ አሜን። የዛሬ መቶ አርባ አመት ማለት ነው። እንገናኝ እዛ ደህና ካጋጠመ። በህይወት ዘመን አንዴ ብቻ የሚያጋጥም ክስተት ነው ይላሉ ብዙ ሰዎች በተለይ ስለሙሉ ሙሉ የፀሐይ ግርዶች ሲናገሩ በነገራችን ላይ ወትሮ በቀኑ ብርሃን ምክንያት ተደብቀው የማናያቸው ከዋክብትና ሌሎችም ዓለማት ወይም ፕላኔቶች ሁሉ በዚያ የግርዶሽ ሰዓት ጥርት ብለው በሙሉ ሰማይ ላይ ያንጸባርቃሉ። በሙሉ የግርዶሽ ሰዓት ማርስን፣ ሜርኩሪን፣ ጁፒተርንና ቪነስን ማየት ከፈለጉ ዛሬውኑ ይዘጋጁ። እንዴት ሊያዩቸው እንዴት ሊለዩቸው እንደሚችሉ መረጃ ያሰባስቡ። ያኔም የጨረቃና የፀሐይን ግርዶሽ ትዕይንት ብቻ ሳይሆን በአካባቢዎ ያለው ሰማይ የጠራ ከሆነ ይፈትሹት፣ ይጎብኙት፣ ይንሸራሸሩበት። በአይኖቹ የሁለት ደቂቃ ጊዜ አለው። ጤና ይስጥልኝ አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሐምሌ መጀመሪያ ላይ ፕሬዚዳንት ዶናልድ ትራምፕ ሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ውስጥ ባለው ዐመፅና የምግብ ዋስትና እጦት ለሚሰቃዩ 20 ሚሊዮን ሕዝብ የ639 ሚሊዮን ዶላር እርዳታ ይፋ አድርገዋል። በዩናይትድ ስቴትስ የዓለም አቀፍ የረድኤት ድርጅት የዲሞክራሲ የግጭቶች መከላከያና የሰብአዊ እርዳታ ክፍል ምክትል ዲሬክተር ሮበርት ጀንኪንስ እንደገለጡት በብዙ አስር ሚሊዮኖች የሚቆጠሩ ሰዎች ናይጄሪያ፣ ደቡብ ሱዳንና የመን ውስጥ ሰው ሰራሽ በሆነ ቀውስ እየተሰቃዩ ሲሆን እነዚህ ሁሉ ስቃዎች ደግሞ በውዝግብና በግጭቶች ሳቢያ የመጡ ናቸው። ሶማሊያ ውስጥ የሚካሄደው ግጭትም ይላሉ ቀድሞውኑ ከባድ የነበረውንና ለረጅም ጊዜ የዘለቀውን ድርቅ ማባባሱ ተወስቷል። በአንዳንድ የደቡብ ሱዳን አካባቢዎች የነበረውን ድርቅ ያስታገሰ እርዳታ ቢገኝና ያም እርዳታ የመንና ሶማሊያ ያለውን ረሃብ የገታ ቢሆንም አጠቃላዊ የምግብ ዋስትና አለመረጋገጥ ግን ሁኔታዎችን ማባባሱን፣ ይህም ለሕይወት አስጊ የሆነ የረሃብ አደጋ መደቀኑን የዩኤስኤአይዲው ባለሥልጣን ገልጠዋል። በተጠቀሱት አራት አገሮች በሙሉ የእርስ በርስ ውዝግቦች ናቸው ለሰብአዊ እርዳታ አስፈላጊነት ዋናዎቹ ሰበቦች። ሶማሊያ ውስጥ በችግር ላይ ወዳሉ አካባቢዎች ለመድረስ በዚያ የሚካሄደው ግጭት ደንቃራ ሆኗል። ደቡብ ሱዳንና የመን የሚካሄደው የእርስ በርስ ጦርነት ኢኮኖሚውን አዳሽቆ የእርሻ ምርቶችን አቀጭጮና የንግዱን ዘርፍ አዳክሞ የአገሮቹ የምግብ ዋጋ እንዲንር ሆኗል። አልሻባብ በሶማሊያ ፣ ቦኮ ሐራም በናይጄሪያና አይሲስ በምዕራብ አፍሪካ በሚያካሂዷቸው የሽብር ጥቃቶች የሰብአዊ እርዳታ አስፈላጊነትን ከማባባስ አልፈው አቅርቦቱንም አደናቅፈዋል አሁን በተገኘው ተጨማሪ እርዳታ ግን ዩናይትድ ስቴትስ የበለጠ የአስቸኳይ ጊዜና የተመጣጠነ የምግብ አቅርቦት እንዲሁም ሕይወት አድን የሕክምና አገልግሎት ንጹሕ የመጠጥ ውሃ አጣዳፊ መጠለያዎችን ታቀርባለች ይህ ተጨማሪ እርዳታ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር። ከ2017 ዓ ም መጀመሪያ አንስቶ በአጠቃላይ ያደረገችውን የሰብአዊ እርዳታ በ1.8 ቢሊዮን ዶላር ከፍ ያደርገዋል ሲሉ የዩኤስአይዲ ባለሥልጣን ተናግረዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። አሁን አዳዲስ የደረሱንንና የማጠቃለያ ዜናዎቹን እናሰማለን። ቀደም ብሎ በዜናው ክፍለ ጊዜ ይቀርባል ብለን ነው የነበረው ከአዲስ አበባ የደረሰን ዘገባ መጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት እነ ማስረሻ ሰጢ በሚለው መዝገብ በተከሰሱ 38 ሰዎች ላይ የአቃቢ ሕግ ምስክሮችን ቃል መስማት ጀምረዋል። ባለፈው ዓመት መጨረሻ ላይ በቅሊንጦ ማረሚያ ቤት ተፈጸመ የተባለውን ቃጠሎና ግድያ ይመሰክራሉ ብሎ አቃቢ ሕግ ተናግሯል። የአዲስ አበባው ዘጋቢያችን መለስካቸው አመሀኔ ላከው። የፌዴራሉ ጠቅላይ አቃቤ ሕግ በዚህ ዓመት መጀመሪያ ላይ ለፌዴራል ከፍተኛ ፍርድ ቤት ባስገባው ክስ እንዳመለከተው ተከሳሾቹ በቃሊቲ ማረሚያ ቤት ባስነሱት የእሳት ቃጠሎ በአሰቃቂ ሁኔታ 23 ታራሚዎች ህይወታቸው እንዳለፈ እንዲሁም በማረሚያ ቤቱ 15 ሚሊዮን ብር የሚገመት ንብረት እንዲወድም ያደረጉ መሆናቸውን በመግለጽ ያቀረበውን ክስ ያስረዳሉ ያላቸውን ምስክሮች ማሰማት ጀምረዋል። በዚህ መሠረት ከትናንት ጀምሮ ምስክሮቹ ያላቸውን ለፍርድ ቤት እየሰጡ ይገኛሉ። በትናንትና ዕለት ከተከሳሾቹ አንዱ በሆኑት በዶክተር ፍቅሩ ማሩ እንደመሰክሩት ከሆነ አደጋው ከመድረሱ በፊት በቂሊንጦ ማረሚያ ቤት ከነበሩ ታራሚዎች የተወሰኑት የቴኳንዶ ስፖርት ሊለማመዱ እንደነበረ እና ዶክተር ፍቅሩ ማሩም የአበረታቷቸው እንደነበሩ መስክረዋል። ምስክሮቹ የመስቀለኛ ጥያቄ ቀርቦላቸው መርስ ሰጥተዋል። የፌዴራሉ አቃቢ ሕግ ምስክሮች በሰላሳ ስምንቱ ተከሳሾች ላይ በሚቀጥሉት ቀናት ቃላቸውን መስጠት ይቀጥላሉ ተብሎ ይጠበቃል። መለስካችሁ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። አሁን በደረሰን የዓለም ዜና አንድ ሰው ያሽከረክር የነበረውን መኪና፣ ይቅርታ፣ በስፓኛ ከተማ ባርሴሎና ውስጥ ዛሬ ከተፈጸመው የሽብር ጥቃት ጋር ግንኙነት አለው የተባለ አንድ ተጠርጣሪ መያዙን የካታሎኒያ ፖሊስ አስታውቋል። አንድ ሰው ያሽከረክር የነበረውን መኪና እግረኛ በብዛት በሚተራመስበት ጎዳና ላይ ሰው ላይ ነርቶት 13 ሰው መግደሉና 50 ሰው መጉዳቱ ተገልጿል። የታሰረውን ሰው ማንነት ፖሊስ አልገለጸም ትናንት ረቡ ማታ በናዚ አመለካከት ደጋፊ ቻርልስ ቪል ቨርጂኒያ ውስጥ በመኪና ተድጣ ለተገደለችው ሄዘር ሄር ለተባለችው ወጣት ብዛት ያላቸው ሰዎች እዛው ቻርለስቪል ከተማ ጎዳናዎች ላይ ሻማ አብርተው እየዘመሩ የመታሰቢያ ስነ ስርአት አካሂደውላታል። የሄዘር እናት ሱዘን ብሮ የልጃቸው ሞት የእርሷን መልእክት ይበልጡን እንዳጎላው ተናግረዋል። ልጄን ገደላችሁ፣ ዝም ልታሰኟት ሞክራችሁ ነበር። ነገር ግን ልንገራችሁ፣ ይበልጡን የልጄን ድምፅ አጎላችሁት ብለዋል ሱዛን ድግ ብሎ ድጋፉን ለሰጣቸው ታዳሚም የሄዘር ደጋፊዎች በስሟ የመቻቻልን መልእክት ስበኩ ሲሉ ጥሪ አቅርበዋል እናቲቱ። ደቡብ ሶማሊያ ውስጥ በተከታታይ በተካሄዱ የአየር ጥቃቶች ሰባት የአልሸባብ ተዋጊዎች መገደላቸውን የዩናይትድ ስቴትስ የጦር ኃይል አስታውቋል። የጦር ኃይሉ የአፍሪካ እዝ እንዳስታወቀው የዩናይትድ ስቴትስ ኃይሎች ከሞቃዲሾ በስተ ደቡብ ወደ ሁለት መቶ ኪሎ ሜትር ርቀት ላይ ባለችው ጂሊብ የሚሏት ከተማ በኢላማዎች ላይ ትናንት ረቡዕ እና ረቡዕ ሶስት ጥቃቶች አካሂደዋል። ከሶማሊያ ኃይሎች ጋር በማቀናጀት በተካሄዱት ጥቃቶች ሰባት የአልሸባብ ተዋጊዎች መገደላቸውን ነው እዙ ያስታወቀው። የዩናይትድ ስቴትስ ለወታደራዊ እንቅስቃሴ ደህንነት ስትል በጥቃቱ የተሳተፉትን ምድቦችና መሳሪያዎች ይፋ እንደማታደርግ መግለጫው ጨምሮ አስታውቀዋል። ቀደም ብሎ የሶማሊያ መንግስት በሰጠው መግለጫ የሀገሪቱ ፕሬዚደንት አብዱላሂ ሞሐመድ ፋርማጆ በቅንጅት የተወሰደውን እርምጃ ፈቃድ ሰጥተዋል። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19 ና በ5 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም ዝ ሊያበቃ ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት እስኪጀመር ሙዚቃ እንጋብዛለን። በእኛ በኩል ሰላም ደናደሩ።

The <muchas> I i'm <laughs>